የኢትዮጵያ ክርስቲያኖችና በመላው ዓለም የሚገኙ ኦርቶዶክስ ክርስቲያኖች የኢየሱስ ክርስቶስን የልደት በዓል ዛሬ አክብረው ውለዋል። በኢትዮጵያ አከባበሩ ምን ይመስል እንደነበረ ለመጠየቅ ወደ አዲስ አበባ ደውዬ እስክንድር ፍሬውን አግኝቻለሁ። መስመር ላይ ነው። እንደምን አመሸህ እስክንድር? እንደምን አመሽ ሰለሞን። እንኳን አደረሰህ። እንኳን አደረሳችሁ ለገና በዓል እንኳን አብሮ አደረሰን ሰለሞን። እስቲ ምንድን ነበር የሚመስለው የዛሬ ገና በዓል አከባበር፣ አንተም እያከበርክ ካለህበት ሁኔታ አካባቢ፣ በአጠቃላይ በሀገሪቱም ውስጥ በምን አይነት ሁኔታ ተከበረ? እንግዲህ ሰለሞን ያው እንደምታውቀው የገና በዓል ሃይማኖታዊ ገጽታው ይበልጥ የሚጎላ በዓል ነው። ከዚህም በላይ ግን በተለይ በሁሉም የክርስትና ዘርፎች በጋራ የሚከበር ታላቅ በዓል ነው። በዚህም መሰረት ህብረተሰቡ በየቤቱ ከሚያደርገው በተጨማሪ በተለያዩ አብያተ ክርስቲያናት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን፣ በካቶሊክ ቤተ ክርስቲያን እና በፕሮቴስታንት ወይም በወንጌላውያን አብያተ ክርስቲያናት በተለያዩ ስነ ስርዓቶች ተከብረዋል። ከዚህ ጋር በተያያዘ የቱሪስት መስህብ በሆነችው በታሪካዊ በታሪካዊቷ ላሊበላ በተለይ በሺዎች የሚቆጠሩ ምዕመናንና ቱሪስቶች እንደዚሁም ሌሎች እንግዶች በተገኙበት መከበሩን የሀገር ውስጥ የመገናኛ ብዙኃን ዘግበዋል። በዚሁ አከባበር ላይ የክልሉ ፕሬዚዳንት አቶ ገዱ አንዳርጋቸውም ተገኝተዋል፣ ንግግርም አድርገዋል። በስፍራው ለተገኙ ሰዎች እንግዲህ እንደዚህ አይነት በዓላት ከበዓልነታቸው በተጨማሪ እንደዚህ የሚከበሩባቸውን አንዳንድ ቦታዎች ለቱሪስቶች ይበልጥ የማስተዋወቅና ቱሪስቶች ይበልጥ እንዲጎበኟቸው የማድረግ ስራም እየሰራ ይመስላል መንግስት። እንግዲህ የአቶ ገዱ አንዳርጋቸው የአማራ ክልል ፕሬዚዳንት በዛ ስፍራ መገኘትም ከዚሁ ጋር የተያዘው ይመስላል፣ ካደረጉት ንግግርን በመነሳት እና በዚህ መንገድ ነው እየተከበረ ያለው። ሰለሞን፣ ይሄ በዓል የተከበረው በአመዛኙ በሃይማኖታዊ ሁኔታ ነው ብላይ ነበርና፣ ገና የክርስቲያኖች በዓል ነው፣ የኢየሱስ ክርስቶስ ልደት ቀን ነው። እና ምን ማለትህ ነው? ያው የሃይማኖት በዓል ነው። አዎ፣ ምን ለማለት ፈልጌ ነው ሰለሞን፣ ሃይማኖታዊ ገጽታዊ ይበልጥ የሚጎላ በዓል ነው ስል እንግዲህ፣ በአደባባይ የሚከበር በአደባባይ በሚደረጉ ስነ ስርዓቶች እንደ መስቀል ደመራ እንደ ጥምቀት አይነት በዓል አይደለም ለማለት ፈልጌ ነው። አንዳንድ በዓላት እንግዲህ ባህላዊ ገጽታም ጭምር አላቸው ከሃይማኖታዊ ገጽታቸው በተጨማሪ በአደባባይ ጭምር በተለያዩ ስነ ስርዓቶች የሚከበሩ፣ በርካታ ሰዎችም በአደባባይ በተለያዩ ስነ ስርዓቶች የሚያከብሯቸው ናቸው ከሚል በመነሳት ነው። እርግጥ በዚህኛውም በዓል እንደዚሁ በሺዎች የሚቆጠሩ ሰዎች በተገኙበት አሁን ላሊበላ የተካሄደው ስነስርዓት በአደባባይ ተካሄደ የሚባል ነው። ይህንንም ሳልዘነጋ ማለት ነው። ከዛ በተረፈስ የጸጥታ ሁኔታ እንዴት ነበረ? እንግዲህ በአመት በዓል ብዙ ጊዜ ያው ሰለሞን እንደምታውቀው የዕለት ዕለት በዋዜማው የነበረው አይነት ሁኔታ ዛሬ አልነበረም። በዋዜማው ነው የበለጠ የሰው ቁጥር በየአደባባዩ በየገበያው የሚታየው። አሁን አዲስ አበባን ምሳሌ ባደርግልህ ሰለሞን ትናንትና የነበረው የትራፊክ መጨናነቅ በተለይም አሁን በዓላትን አስታክከው የሚከፈቱ ኤግዚቢሽኖች አሉ። በአዲስ አበባ በዋናው ኤግዚቢሽን ማዕከል እንደዚሁም በሚሊኒየም አዳራሽ ለምሳሌ የገናን በዓል ምክንያት በማድረግ ሰዎች እንዲገበያዩባቸው የተከፈቱ ኤግዚቢሽኖች ነበሩ። በእነዚያ አካባቢዎች የነበረው የሰው ቁጥር፣ የሚገበያየው ሰው ቁጥር በጣም ከፍተኛ ነበር ሰለሞን። የትራንስፖርት እጥረቶችም ታይተዋል። ነገር ግን በዕለቱ በዓሉ በሚከበርበት በዛሬው ዕለት ግን አብዛኛው ሰው በቤቱ ሆኖ የሚያከብርበት ሁኔታ ስላለ መንገዶቹም ያለውም የሰውም ቁጥር በየመንገዱ እና በየቦታው የሚታየው ማለት ነው ቀነስ ብሎ ይታያል። ከጸጥታ ሁኔታ አንጻር ግን ምንም ያልተለመደ ሁኔታ አልተመለከትኩም። ትናንት ዞር ዞር ብዬ ለመመልከት ሞክሬያለሁ። ያን ያህል ለየት ያለ ሁኔታ አልነበረም፣ ከጸጥታ ሁኔታ አንጻር ሰለሞን።